አቶ ሀብታሙ አያሌው በ 2006 ዓ ም በሽብር ወንጀል ተከሰው ከአንድ ዓመት ተኩል በላይ ከታሰሩ በኋላ በዚህ ዓመት አጋማሽ ላይ ነበረ ከእስር የተፈቱት። አቶ ሀብታሙ ያኔ በነፃ ቢለቀቁም አቃቤ ሕግ ባቀረበው ይግባኝ ምክንያት ከሀገር እንዳይወጡ ታግደዋል። አቶ ሀብታሙን በቅርብ የሚያውቋቸው እንደተናገሩት በእስር ላይ እያሉና ከእስር ከተፈቱም በኋላ በተለያዩ የጤና ችግሮች ይሰቃዩ ነበረ። አቶ ሀብታሙ ከተኙበት ሆስፒታል በስልክ ያነጋገርኩት ጋዜጠኛ ኤልያስ ገብሩ እንዳለው በአሁኑ ጊዜ በግል ሆስፒታል ተኝተው በመታከም ላይ ያሉት የአቶ ሀብታሙ የጤና ሁኔታ አሳሳቢ ደረጃ ላይ ነው። ከሶስት ቀን ጀምሮ ራሱንም አያውቅም ነበር። ኮማ ውስጥ ገብቶ ነበረ። ሆስፒታል ነው ተኝቶ የሚገኘው። ህመሙ በጣም ከባድ ስለሆነ ፔንኪለር እየሰጡት ብቻ ነው እንጂ ምንም የጀመሩለትም ህክምናም የለም። በግልኮስ ነው ያለው። ትንሽ የሀይላንድ ክዳን ሁለት ጠብታ ውሃ ብቻ ነበር ሲወስድ የነበረው። ዛሬ ገና ወይም ደግሞ ትንሽ ትንሽ ድምፁን እንኳን መስማት የቻልኩት ማለት ነው። አቶ ሀብታሙን በቅርብ የሚያውቋቸው እንደሚሉት አሁን የጠናባቸው የጤና ችግር የጀመራቸው በስር ላይ ያሉ ነበረ። ይህን ከተናገሩት አንዱ ከአቶ ሀብታሙ ጋር ታስረው የነበሩት አቶ ዳንኤል ሽበሺ የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የድርጅት ጉዳዮች ምክትል ኃላፊ ናቸው። ማዕከላዊ ነው የጀመረው በሽታ። መቶ ሀያ ቀን አብረን ቆይተናል ማዕከላዊ እና፣ የዛን ጊዜ በጣም በጠና ታመዋል። የአሁኑ በሽታ ብቻ ሳይሆን ማዕከላዊ በነበረው ቅዝቃዜ እና በአንዳንድ እስር አያያዝ ጋር በተያያዘ አንደኛው እግር ፓራላይዝ ሆኖ ነበረ። ያም በጣም ያሰቃየው ነበር። ሁለቱ ኩላሊቶቹም በዛን ጊዜ በጣም ትልቅ ችግር ውስጥ ገብቶ ነበር። ይሄ የአሁኑ በሽታ ወደ ማክሲማም ደረጃ ላይ የደረሰው የዛን ጊዜ ነው የጀመረው። ሕክምና አለማግኘቱም ህመሙን እና በሽታውን እንዲባባስ አድርጎታል። ቅንንጦ በነበረበት ጊዜም ሕክምና አላገ አቶ ሀብታሙ ቀደም ሲል ለህክምና በሄዱባቸው ሁለት ሆስፒታሎች ሊረዱ አለመቻላቸውን የገለጹት ጠበቃቸው አቶ አመሃ መኮንን እንደሚሉት አሁን በተኙበት ሶስተኛ ሆስፒታልም የስቃይ ማስታገሻ ብቻ እየተሰጣቸው ነው። ህክምናው ውስብስብና ከፍተኛ ስቃይ የሚያስከትል መሆኑ ከሐኪሞች የተነገራቸው አቶ ሀብታሙ ወደ ውጭ ሀገር ሄደው የመታከም ፍላጎት ቢኖራቸውም ፍርድ ቤት በጣለባቸው እገዳ ምክንያት አልቻሉም። ይኸው እገዳ እንዲነሳ አቤቱ ታ የቀረበለት የፌዴራል ጠቅላይ ፍርድ ቤት ወንጀል ችሎት ተጨማሪ ማስረጃ እንዲቀርብለት ዛሬ መጠየቁን አቶ አመሃ ለዶቼቬለ ተናግረዋል። ከጥያቄው ጋር ሀብታሙ አያሌው ሆስፒታል ተኝቶ ኮማ ውስጥ ሆኖ የተነሳው ፎቶ አለ፣ ያንን ፎቶዎች አያይዘናል። የደረሰበትን ጉዳት የሚገልጽ ቀደም ብሎ የገባበት ሆስፒታል ማከም አልችልም ብሎ ወደ ሌላ ሆስፒታል ሪፈር ያደረገበት የሪፈራል ወረቀትም ከማመልከቻው ጋር አያይዘናል። እንግዲህ ፍርድ ቤቱ ይህንን አይቶ እነዚህ የቀረቡት ማስረጃዎች አቶ ሀብታሙ እዚህ ሀገር ሕክምና ማግኘት የማይችል መሆኑን እና እዚህ ሀገር ሕክምና ካላገኘም ሕይወቱ አደጋ ላይ መሆኑን የሚገልጽ ማስረጃ አልቀረበም፣ ያቀረባችሁት ማስረጃ በቂ አይደለም፣ በሌላ አነጋገር የሚል ነው። ስለዚህም ፍርድ ቤቱ በሚፈልገው መጠን ይሄንን አሁን ሀብታሙ እየተሰቃየ ያለበትን ህመም እዚህ ሀገር ማከም የማይቻል እና እቻ ሀገር ሄደው ካልታከመ ሕይወቱ አደጋ ላይ መሆኑን የሚገልጽ የሐኪም ውሳኔ በማናቸውም ሰዓት አቅርቡ። እሱን እንዳቀረባችሁ ወዲያውኑ እኛ እገዳው እንዲነሳ እናደርጋለን ነው። አቶ አማሀን እንዳሉት የተጠየቀውን ማስረጃ ማቅረብ ካልተቻለም ፍርድ ቤቱ ሌሎች አማራጭ መፍትሄዎችን ሰጥቷል። ይሄ የማይቻል ከሆነ አሁን የሚቀጥለው ቀጠሮ የፊታችን ማክሰኞ ዕለት ነው። ዋናው ጉዳይ የግባኙ በዋናው ጉዳይ ላይ የመጨረሻ እልባት እንሰጣለን። ያኔ ሁሉ ነገር መፍትሄ ያገኛል ነው። ማክሰኞ እንኳን በዋና ጉዳይ ላይ እልባት መስጠት ባንችል፣ ማክሰኞ ዕለት ምናልባት የዋስትና አማራጭንም የትራቭል ሬስትሪክሽኑን አንስተን በዋስትና እንዲሆን የማድረጉንም አማራጭ እናያለን። ስለዚህ በአንድ ወይም በሌላ መልክ ማክሰኞ ዕለት ውጤት ይኖራል የሚል ነው። በእነ አቶ ሀብታሙ መዝገብ የተከሰሱትን ከዚህ ቀደም ፍርድ ቤት በነጻ አሰናብቷቸው ነበረ። ይሁንና አቃቤ ህግ ይግባኝ በመጠየቁ ጠቅላይ ፍርድ ቤቱ የፊታችን ማክሰኞ ውሳኔ ይሰጣል ተብሎ ይጠበቃል።